በደቡብ ክልል ጉራጌ ዞን በተከሰተው የቢጫ ወባ ወረርሽኝ ከአርባ በላይ ሰዎች ለህመሙ መጋለጣቸውን የሶስቱም ህይወት ማለፉን የዞኑ ጤና መምሪያ አስታወቀ። ለስድስት መቶ ሺህ ዜጎችም በዘመቻ ክትባት ለመስጠት መዘጋጀቱን የዞኑ ጤና መምሪያ ኃላፊ አቶ ፋሲካ አለሙ ተናግረዋል። የአዋሳው ዘጋቢያችን ዮናታን ዘብዲዮስ ተጨማሪ አለው። ቢጫ ወባ በጉራጌ ዞን እኖር ኢነር ወረዳ ተከስቶ ለሶስት ሰው ህይወት ህልፈት ምክንያት ሲሆን በወረርሽኙ ከአርባ በላይ ሰው መያዙን የጉራጌ ዞን ጤና መምሪያ ኃላፊ አቶ ፋሲካ ልሙ ገልጠዋል። የሎኬቨር ወይም ደግሞ በተለምዶ ቢጫ ወባ የምንለው በሽታ በዞናችን እኖር ኢነር ወረዳ ወደሻ ቀበሌ ላይ ነው የተከሰተው። ይህ በሽታ ከተከሰተ በኋላ እንግዲህ ችግሩ ያለባቸው ሰዎችን ወደ ህብረተሰብ ጤና ኢንስቲትዩት ናሙና በመውሰድ ምርመራ እንዲደረግ ተደርገዋል። ምርመራ ከተደረገላቸው ሰዎች ውስጥ እስካሁን ፖዘቲቭ የሆኑ ሶስት ናቸው። ከዛ ባሻገር ወደ አርባ አንድ የሚጠጉ ተጠርጣሪዎች ምልክት ያለባቸው ናሙና ወስደን ወደ ማዕከሉ ልከናል። እስካሁን ባለው ወደ ሰባት የሚጠጉ ደግሞ ኔጌቲቭ መሆናቸው መረጃው ደርሶናል። በዚህ በዚህ መሰረት ወደ ሶስት የሚጠጉ ሰዎች ደግሞ ህይወታቸው አልፏል። ከዚህ ውስጥ ሁለቱ ፖዘቲቭ ናቸው። አንድ እናት ግን በራው ሳይደረግላቸው ወረድ ህክምና ላይ ያሉ ነገቶች ያለፍ ወርስኙ እንዳይስፋፋ ለመከላከል መስሪያ ቤታቸው የተንቀሳቀሰ መሆኑንም አቶ ፋሲካ ተናግሯል። ይህም በሽታ አስመልክቶ እንደዞን እየሰራ ናቸው ያሉ ስራዎች አሉ ችግሩ በተከሰተባቸው አካባቢዎች ላይ ማሰሳን የማጠናከር ስራ እየሰራ ነው። ከዛ ባሻገር የቀበሌው አመራር ማህበረሰቡን ኬኔክሴሽን ጨምሮ ባለሙያውም አሁን ቀበሌ ነው ያለው። አጠቃላይ ይህን ስራ በተመለከተ የአጎበር አጠቃቀሙ የትንኝ መራቢያ ቦታን የመረበሽ የማፋዘዝ ስራ የመስራት እንደዚሁም ማህበረሰቡ ላይ ግንዛቤ እየፈጠሩ አጠቃላይ ይህን በሽታ ለመከላከል በሚደረገው ጥረት ውስጥ የሚመለከታቸው ባለድርሻ አካላት ሰፊ ርብርብ እያደረግ ነው ያለ ነው። ወረርሽኙ የዞኑን አብዛኛውን አካባቢ ያዳረሰ መሆኑን ያመለከቱት አቶ ፋሲካ ስድስት መቶ ሺህ የሚሆነው የዞኑ የዞኑን ነዋሪ በዘመቻ ለመከተብ ዝግጅት የተደረገ እንደሆነም ገልጠዋል። ትባት ለመስጠት ክደዋለን። ይህን ስራ ለመስራት እንግዲህ ለእኛ ደረጃ የጊቤ ሸለቆ መነሻ ባረገ መልኩ ወደ ስድስት መዋቅሮች ናቸው ተጋላጭ ሆኑ። ምንም እንኳን ይሄ ችግር ወደሻ አካባቢ ላይ ይከሰት እንጂ በሽታው ከእንስሳ ወደ እንስሳ ከእንስሳ ወደ ሰው የሚተላለፍ እንደመሆኑ ነገ እዚህ አካባቢ ላይ በስፋት ዝንጀሮች ያሉበት አካባቢ ነው። ስለዚህ ዝንጀሮ ደግሞ የዚህ በሽታ አንዱ ተሸካሚ ስለሚሆን እዛ አካባቢ ያለውን ነገር መቆጣጠር ለተጠበቀ ሆኖ እንደዚህ አጎራባች የሆኑ ቀበሌዎች እና ወረዳዎች ላይ እንደዚሁ ተመሳሳይ ስራ መስራት አለብን ብለን ወረዴ ፕላን አድርገናል። ክትባት ላይ ከስድስት መቶ ሺህ በላይ ዜጎች እዚህ ሀገር ለተጠቃሚ የሆናሉ ብለን ነው በእኛ ደረጃ ቀደያዝ ነው። ስለዚህ ለዚህ አስፈላጊ የሆነው በጀትን ፕላን አድርገናል። ከሶስት ሚሊዮን ብር በላይ ነው የሚያስፈልገው አጠቃላይ ለክትባቱም ለሰርቬላንሱ። ይሄም ለሚመለከተው የክልልም የፌዴራልም አካል አስተላልፈናል። እስካሁን ድረስ ግን ክትባቱ በእጃችን ላይ እንዳልገባ ነው። ቀኔ ደረጃ ቢጫ ወባ በደቡብ ብሔር ብሔረሰቦችና ህዝቦች ክልል በጎፋ ዞን እና በሌሎችም አካባቢዎች ከጥቂት ወራት በፊት ተቀስቅሶ ነበር። ለአሜሪካ ድምጽ ራዲዮ ዮናታን ዘብድዮስ አዋሳም።